የደቡብ ሱዳን የእርስ በርስ ጦርነት ዙሪያ ገባውን ያሳስብ ያሻኩት ይዟል። የአካባቢው ሀገራትና ዓለም አቀፉ ማህበረሰብ መፍትሄ የሚሉትን ከማፈላለግ አልቦዘኑም። ከዚሁ ጎን ለጎን በሀገሪቱ እየተፈጸሙ ናቸው የሚባሉት አሰቃቂ ግድያዎች የሩዋንዳ አይነት የዘር ፍጅት ሊያስከትል እንደሚችል ከማስጠንቀቅ ችላ አላሉም። በሀገሪቱ የተሰማራውን የሰላም አስከባሪ ኃይል ይበልጥ ያጠናክራል የተባለለት ከአካባቢው ሀገራት የተወጣጣ የጥበቃ ኃይል እጣ ፈንታ ገና አለመለየቱ ደግሞ ሌላ ራስ ምታት ሆኖባቸዋል። የተባበሩት መንግስታት የጸጥታው ምክር ቤት አራት ሺ የአካባቢው ሀገራት ኃይል ደቡብ ሱዳን እንዲሰፍር ውሳኔ ያሳለፈው ባለፈው ነሐሴ ነበር። ይህ ኃይል በደቡብ ሱዳን ዋና ከተማ ጁባና አካባቢዋ ያለውን ጸጥታ የማስጠበቅ ኃላፊነት ተጥሎበታል። በተባበሩት መንግስታት ተቋማት ቅጽር ግቢ የተጠለሉ ሰላማዊ ዜጎችን፣ የጁባን አየር ማረፊያና ሌሎችም ቁልፍ ተቋማት የመጠበቅ ተግባርም ያከናውናል። ኢትዮጵያ፣ ሩዋንዳ እና ኬንያ ለዚህ ኃይል ወታደሮቻቸውን ለማዋጣት ፍላጎታቸውን ወዲያውኑ ቢገልጹም እስካሁን አንድም አባላቸው ወደ ቦታው አልተንቀሳቀሰም። ግብጽ በበኩሏ ዘጌት ብላ ለጥበቃ ኃይሉ ወታደር የማዋጣት ፍላጎቷን አስታውቃለች። የጸጥታው ጥበቃ ምክር ቤት የጥበቃ ኃይሉን ለመላክ ሲወስን ድምፀ ተአቅቦ ካደረጉ አራት ሀገራት መካከል ግብጽ አንዷ እንደነበረች የሚያስታውሱ አሁን ምን ተገኘ ማለታቸው አልቀረም። የፖለቲካ ተንታኝ ዶክተር ጆን ያንግ ግን ጉዳዩ የደቡብ ሱዳን ሳይሆን የኢትዮጵያ ነው ይላሉ። ግብጽ ከዚህ ቀደም በዚህ የቀጠናው ጥበቃ ኃይል ላይ ለመሳተፍ በተባበሩት መንግስታት ስብሰባ ጊዜ ሞክራለች። በዚያን ጊዜ ኢትዮጵያ በጉዳዩ በጣም ተበሳጭታ ነበር። በዚህ ጉዳይ ላይ ግብጽ በእርግጠኝነት የሩቅ አጋር ሳትሆን በደቡብ ሱዳን ሁኔታ ላይ ሚና እንዲኖራትና ወታደሮቿ በቦታው እንዲኖሩ የምትሻ ነች። ነገር ግን ይህ ኢትዮጵያን በጣም በጣም የሚያበሳጭ ነው። ይህ የሚሆን ከሆነ ደግሞ በደቡብ ሱዳን እውቅና የሚደረግ ነው የሚሆነው። ያ ደግሞ በኢትዮጵያና በደቡብ ሱዳን መካከል መካከል ትልቅ ውጥረት የሚፈጥር ነው። እርሳቸው ይህን ይበሉ እንጂ የግብፁ ፕሬዝደንት በኡጋንዳ ባደረጉት የአንድ ቀን ጉብኝት ከዩጋንዳቻቸው ሞቅ ያለ ድጋፍ ተችሯቸዋል። ሙሴቬኒ የግብፅን ውሳኔ የደገፉበትን ምክንያት ግብፅ ከደቡብ ሱዳን ጋር ድንበር የምትጋራ ባለመሆኗ ለአንድ ወገን ታዳላለች የሚለው ስሞታ አይቀርብባትም በማለት ነበር የገለጹት። ሙሴቬኒ የሳልቫኪር ጠንካራ ደጋፊ ናቸው። የፖለቲካ ተንታኙ ፕሬዝደንት ሙሴቬኒ የግብፅን እቅድ የደገፉት ይሳካል ብለው አምነው ሳይሆን የፖለቲካ ጨዋታ ለመጫወት ነው የሚል እምነት አላቸው። እየተመለከትን ያለነው ሰፋ ያለ ጨዋታ ነው። ጨዋታው ኢትዮጵያና ኡጋንዳ በደቡብ ሱዳን ሰፋ ሲልም በአፍሪቃ ቀንድ ያላቸውን የየራሳቸውን የበላይነት ጫና ማጠናከራቸው ነው። ሙሴቬኒ በግልጽ እንዳሳየው ግብጾችን በማምጣት በሆነ መልኩ ኢትዮጵያውያንን ለመቆጣጠር ነው። በድጋሚ ያ የሚሆን አይመስለኝም። ነገር ግን እዚህ እየተጫወቱ ያለውን ጨዋታ መመልከት ትችላለህ። በደቡብ ሱዳን ከተሰማሩት 16 ሺህ ሰላም አስከባሪዎች በተጨማሪ ይሰማራል የተባለው የጥበቃ ኃይል መጓተት በሀገሪቱ ያለውን ደም መፋሰስ ያባብሰዋል የሚሉ ወገኖች አሉ። የጥበቃ ኃይሉን ለማሰማራት በሚመለከታቸው ዘንድ ሁሉ እግር መጎተት ይታያል የሚሉ የፖለቲካ ተንታኞች አሉ። ይሁንና ከጥያቄዎች ሁሉ አነጋጋሪው በአስር ሺዎች የሚቆጠረው የሰላም አስከባሪ ኃይል ማድረግ ያልቻለውን አራት ሺው የአካባቢው ኃይል እንዴት አድርጎ ሰላም ያመጣዋል የሚለው ነው። ዶክተር ጆን ያንግን የሚያሳስባቸው ሌላም ነገር አለ። እኔን የሚያሳስበኝ ይህ የጥበቃ ኃይል የሚሰማራው መንግስትን ከጥቃት መከላከል መሆኑ ነው። ምክንያቱም የተቃዋሚዎቹ አባላት ጁባን ጥለው ወጥተዋል አሊያም በሰላማዊ ሰዎች ካምፖች ውስጥ ተጠልለዋል። ታዲያ እነዚህ ሰዎች እዚያ ምንድን ነው የሚሰሩት? እዚያ የሚሄዱት በጁባ ዙሪያ የሚንቀሳቀሱ የተ ተቃዋሚ ኃይሎች ጥቃት ከፈጸሙ መንግስትን ለመከላከል ነው።